ቮይስ ኦፍ አሜሪካ። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተከሰተው የኢቦላ ወረርሽኝ ድንበር ተሻግሮ ወደ ሌሎች ሀገሮች ሊስፋፋ እንደሚችል የዓለም የጤና ድርጅት ስጋቱን ገልጿል። በቅርቡ የወጡ መረጃዎች እንደሚያሳዩት በኢቦላ የተያዙ ሰዎች ቁጥር 113 የደረሰ ሲሆን አርባ ስምንት ሰዎች ደግሞ በበሽታው መሞታቸው ተገልጿል። ሊሳ ሽላይን ከጀኔቫ ያጠናቀረችውን ዘገባ ስምኝሽ የቆየት አቅርበዋለች። የኢቦላ ቫይረስ በዲሞክራቲክ ሪፐብሊክ ኮንጎ አስራ ሁለት የኢኩዌተር ክፍለ ግዛቶች ውስጥ የሚገኙ አስራ ሰባት የጤና ጣቢያዎች ውስጥ ተዛምቷል። በሞንጎ የተሰኘው ና በኡባንጊ ና በኮንጎ ወንዞች መካከል የሚገኘው ከተማ በቅርቡ የኢቦላ በሽታ ከተገኘባቸው ሁለት የድንበር ከተሞች መሀል አንዱ ነው። በዚህ ከቀጠለ በሽታው ወደ ሌሎች ሀገሮች ሊስፋፋ ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። የድርጅቱ ቃል አቀባይ ፋዴ አቻኢብ ለቪኦኤ እንደተናገሩት እምባንዳካ የተሰኘው የኢኩዌተር ግዛቱ ዋና ከተማ በወረርሽኙ ተጠቅቷል። እዛ የሚኖረው የከተማው ሕዝብ በጣም የሚንቀሳቀስ ነው። እምባንዳካ ከተማ ለምሳሌ ኮንጎ ወንዝ ላይ የምትገኝ የእንቅስቃሴ እምብርት የሆነች ከተማ ነች። በዚያ ላይ በበሽታው ዙሪያ ትልቅ ፍርሃትና መጥፎ ግንዛቤ አለ። የመገበያያ ቦታ እንደመሆኑ መጠን የዓለም የጤና ድርጅት በዚያ በኩል የሚጓዙ መንገደኞችን በመመርመር እያገዘ ነው ያለው። ቻኢብ እንደሚሉት በሽታው በወንዙ ዙሪያ ያለውን የንግድ እንቅስቃሴ ተከትሎ ከምባንዳካ ወደ ዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ የሆነው ኪንሻሳ ሊዛመት ይችላል የሚል ፍርሃት መኖሩን ይገልጻሉ። በአሁኑ ሰዓት በኮንጎ ዲሞክራቲክ ሪፐብሊክና በኮንጎ ሪፐብሊክ መካከል ያለው አብሮ የመስራት ትስስር ከምንም በላይ የሚፈለግበት ጊዜ ነው። በበሽታው ቁጥጥርና መንገደኞችን በማጣራት ዙሪያ አብሮ መስራት ያስፈልጋል። በሽታው የበለጠ እንዳይስፋፋ የዓለም ጤና ድርጅት እስካሁን ከአንድ ሚሊየን በላይ ለሚጠጉ ተጓዦች በአርባ ስድስት የመቆጣጠሪያ ጣቢያዎች ላይ ምርመራ አድርጓል። በዚህ የበሽታውን መስፋፋት ለመግታት በሚደረገው ጥረትም ሰባ ሁለት በኢቦላ የተጠረጠሩ ሰዎችን ለይቶ ለማውጣት መቻሉ ተገልጿል። የኢኩዌተር ክፍለ ግዛት በዛፎች የተከበበ ጥቅጥቅ ደን ሲሆን በእነዚህ አካባቢዎች መጓጓዝ ረጅም ጊዜ ይወስዳል። በዚህ ምክንያት በኢቦላ የተጠቁ ቦታዎች ላይ በቀላሉ መድረስና በበሽታው የተያዙ ሰዎችን አግኝቶ ወደ ሕክምና ቦታ መውሰድ አስቸጋሪ በመሆኑ በሽታውን ለመቆጣጠር የሚደረገውን ጥረት አዳጋች አድርጎታል። ሌላው ችግር ደግሞ የገንዘብ እጥረት ነው። የዓለም ጤና ድርጅት የኮቪድ-19 ወረርሽኝ ያሉትን የገቢ ምንጮች ጠራርጎ በመውሰድ ለኢቦላ ይሰጥ የነበረውን ትኩረት እንዲቀንስ ማድረጉን ይገልጻል። ድርጅቱ የጠየቀው የአርባ ሚሊየን ዶላር እርዳታም በአብዛኛው ሰሚ አላገኘም። በዲሞክራቲክ ሪፐብሊክ ኮንጎ የሚደረገው ነፍሴ ማዳን ስራ እንዳይቋረጥ ለማድረግም የዓለም ጤና ድርጅት ለአደጋ ጊዜ ካስቀመጠው ገንዘብ 2.3 ሚሊዮን ዶላር አውጥቶ እየሰራ መሆኑን የገለጸው